ስድስቱ የኦሮሞ ፖለቲካ ተቋሚ ፓርቲዎች ማለት የኦሮሞ ብሔራዊ ኮንግረስ ኦብኮ፣ የኦሮሞ አንድነት ዲሞክራሲያዊ ፓርቲ ኦአ ዴፓ፣ የኦሮሞ አቦ ነጻነት ግንባር ኦአ ነግ፣ የገዳ ስርዓት አራማጅ ፓርቲ ገስ አፓ፣ የኦሮሞ ነጻነት አንድነት ግንባር ኦነአግና የኦሮሞ ነጻነት ብሔራዊ ፓርቲ ኦነ ብባ በጋራ መግለጫ አወጥተዋል። ዋናው መንስኤ በኦሮሚያ ግዛት ከጉርሱም እስከ ሞያሌ ባለው ከ1200 ኪሎ ሜትር በላይ ወሰን ዙሪያ በኢትዮጵያ ሶማሌ በሚሰነዘር ጥቃት እየደረሰብን ነው የሚል ነው። የኦሮሞና የሶማሌ ህዝቦች የጋራ ባህል፣ የጋራ እምነት፣ ሁለቱንም ቋንቋዎች በጋራ የሚነገሩ በሚያገናኙ የልማት ውጤቶችም እንዳሉ እንዲሁም በጋብቻ የተሳሰሩ እና ለግጭት የሚያበቃቸው ምንም ጉዳይ እንደሌለ ይገልጸዋል። በተቃራኒው ዘመቻ በኦሮሚያ ክልል እንደደረሰ ነው የሚል ነው። በዚህ ጉዳይ ላይ በበኩሉ የሰብአዊ መብቶች ጉባኤ ሰመጉ ባሰባሰባቸው የተለያዩ መረጃዎች ከማንነት ከአስተዳደር እና ከድንበር ይገባኛል ጥያቄ ጋር በተያያዘ ግጭት የባሱ የአንድነት ቀውሶችን ሊያስከትሉ እንደሚችሉ የሰመጉ ስጋት እንደሆነ ገልጸዋል። አቶ ተስፋይ ቶሎሳ የኦሮሞ ብሔራዊ ኮንግረስ የኦፕጎ ሊቀመንበር በጋራ የፈረሙትን ጽሑፍ ለማሰራጨት የተነሳሱበትን ምክንያት ይገልጻሉ። እንግዲህ በኦሮሚያ እና በኢትዮጵያ ሶማሌ አዋሳኝ አካባቢዎች በባሌ፣ በምስራቅ ሐረርጌና ምዕራብ ሐረርጌ በጉጂ ዞንና በቦረና ጠቅላላ፣ በሶማሌ ኢትዮጵያ ሶማሌ አዋሳኞች በሙሉ ለማለት ይቻላል። በዚህ አካባቢ ነው ችግሩ እየተከሰተ ያለው ማለት ነው። የግጭቱን ስፋትና ቀደም ሲል ከስምምነት የተደረሰበት ሆኖ ሳለ በአዲስ መልክ በስፋት እንዳገረሽ አያይዘው አክለዋል። ይሄ ተደጋጋሚ ግጭቶች በሰላማዊ መንገድ እንዲያልቅና እንዲጠናቀቅ በ1997 ዓ ም ውሳኔ ተካሂዷል። የይገባኛል ጥያቄው መልስ አግኝተዋል። በኦሮሚያ ክልል የሚተዳደሩት ወደ ኦሮሚያ ክልል፣ በሶማሌ ክልል ደግሞ የሚተዳደሩት ሶማሌን ክልል በመምረጥ ጉዳዩ በሰላምና በድርድር በሪፍሬንደም ተጠናቋል። ይሁን እንጂ እነዚህ ሰዎች ይመስለኛል ሌላ የተደበቀ አጀንዳ ከጀርባ ስላላቸው ወቅቱን እየጠበቀው ግጭቱ ቀ ጥሎ የልዩ ኃይል የሚባል አሁን በጠቀስኳቸው ስፍራዎች በሙሉ በኦሮሞ ህዝብ ላይ በርካታ ህይወት ጠፍቷል። በርካታ ንብረት ወድመዋል። ቤት ተቃጥሏል። ከቤት ንብረቱ የኦሮሞ ህዝብ ተፈናቅሏል። ጦርነቱ የተካሄደ ነው። ሰውም እየሞተ ነው። እንግዲህ አንዳንድ መረጃዎች እንደሚጠቁሙ ከሆነ ከሰማንያ በላይ ንጹሀን ዜጎች እንደሞቱ አሁን ሁኔታ መኖሩና መሞታቸውንም የተለያዩ መረጃዎች ልናገኝ ችለናል። ለጊዜው ያለን መረጃ ይሄ ነው። ጉዳቱ ግን በጣም ከፍተኛ ነው። የጋራ መግለጫውን ፈራ ተቃዋሚ ከሆኑት ሁለተኛው የኦሮሞ አቦ ነጻነት ግንባር ዋና ጸሐፊ ሻምበል አማን ኦስማን አስተያየታቸውን አክለዋል። ለዚህ ግጭት ወይም ያልታወጀ ጦርነት ማለት ይቻላል መንስኤ የተለያዩ አካላት የተለያዩ ግምቶች ነው የሚሰጡት። የወሰን ጥያቄ፣ ሌሎች ሌሎችም ጉዳዮች ይነሳሉ። እኛ ከዚህ ሁሉ በላይ በአሁኑ ወቅት በተለይ እጅግ በጣም ያሳሰበን ነገር ብኖር ምንድን ነው ጎረቤት የሆኑ ህዝቦች ምንም አይነት ልዩነት የማይታይባቸው በባህልም በእምነትም በቋንቋም ጭምር ለረዥም ጊዜ አብሮ ኖሩ። አልፎ አልፎ በግጦሽና በውሃ ኩሬዎች ላይ አነስተኛ ግጭቶች ከሚፈጠሩ በስተቀር እንዲህ አይነቱ ደም አፋሳሽ ያውም በወታደራዊ ፓትሮል ላይ በተጠመዱ መተረየሶች ሰላማዊ ህዝብን የሚያጠቃ ግጭት ተፈጥሮ አያውቅም። ይሄ ጉዳይ ከፌዴራል መንግስት እይታ ውጪም አይደለም፣ ከኦሮሚያ ክልል እይታ ውጪም አይደለም። ከኦሮሚያ ክልል ገዢ ፓርቲ ጋር የጋራ ምክር ቤት አለን። በጋራ ምክር ቤቱ ተነጋግረናል። ከረጅም ጊዜ ጀምሮ ተራ ሽፍታ ነው ሲባል ነበረው በኋላ የራሳቸው ያመኑ በሆንም በተለይ በአግርቷ ውስጥ አስቸኳይ ጊዜ አዋጅ በታወጀበት ጊዜ ይሄ ሁሉ እልቂት መፈጸሙ እጅግ በጣም ስላሳሰበን እና አካሄዱም ደግሞ ለሁለቱም አጎራባች ክልሎች ብቻም ሳይሆን ለአገርቱ ጠቅላላ ፀጥታ መታወክ መጥፎ ገጽታን ይፈጥራል በሚል ሁኔታው ስላሳሰበን ነው ይህን መግለጫ እየተገደድ ነው። ጌታቸው ተድላ ኃይለ ጊዮርጊስ ለዶቼ ቬለ ራዲዮ ከአዲስ አበባ